በኢትዮጵያ የአንድ ቀን ጉብኝት ያደረጉት የኬንያው ፕሬዝደንት ኡሁሩ ኬንያታ ከጠቅላይ ሚኒስትር አብይ አሕመድ ጋር በልዩ ልዩ ጉዳዮች ላይ መነጋገራቸው ተገልጿል። በትግራይ ክልል ያለውን ሁኔታ በተመለከተ የተደረገው ውይይት ስለመኖሩ ግን ዛሬ በኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት በተሰጠ ጋዜጣዊ መግለጫ ላይ አልተገለጸም። እስክንድር ፍሬው ዝርዝሩን ይዟል። የኬንያው ፕሬዝዳንት ኡሁሩ ኬንያታ አዲስ አበባ የገቡት በትናንትናው እለት ነው። ፕሬዝዳንት ኬንያታ ወዲያውኑ በኬንያው ሳፋሪኮም የሚመራ የተለያዩ ኩባንያዎች ጥምረት ግሎባል ፓርትነርሺፕ ፎር ኢትዮጵያ በኢትዮጵያ የቴሌኮም ዘርፍ ለመሰማራት ከሀገሪቱ ባለስልጣናት ጋር ባደረገው የስምምነት ስነስርዓት ላይ ተገኝተዋል። ፕሬዝዳንቱ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ውይይት ማድረጋቸውንም የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት አስታውቋል። የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ዛሬ በተካሄደ ጋዜጣዊ መግለጫ ላይ እየተናገሩት ይህንኑ ነው። ከተነጋገሩባቸው ጉዳዮች መካከል በጋራ የሚያሳስቧቸው አካባቢያዊ ጉዳዮችና በኬንያና በኢትዮጵያ ያለውን አጋርነት ማጠናከር ይገኙበታል። አጋርነታቸውን ማጠናከር ከሚፈልጉባቸው ነገሮች አንዱ እንዳያችሁት ሁለቱም ካላቸው አጭር ጊዜ በመውሰድ መንግስት አካባቢያዊ እንዲሆን የሚፈልገው የአረንጓዴ አሻራ መርሃግብር አካል የሆነ የችግኝ ተከላ ማካሄዳቸው ነው። ስለዚህ መሪዎቹ የተነጋገሩባቸው በጋራ የሚያሳስቧቸው ብዙ ጉዳዮች አሉ ነው ያሉት። የጎረቤት ኬንያ ፕሬዝዳንት ሁሩ ኬንያታ አዲስ አበባ የገቡት ከትግራይ ክልል ግጭት ጋር የተያያዘው የኢትዮጵያና የአንዳንድ ምዕራባውያን መንግስታት ግንኙነት ወደ በለጠ ልዩነት ባመራበት ወቅት ነው። ዩናይትድ ስቴትስ ለምሳሌ በኢትዮጵያና በኤርትራ ባለስልጣናት ላይ የቪዛ ክልከላ እርምጃ ይፋ አድርጋለች። ዲፕሎማሲያዊ ጥረቶች ቢደረጉም በትግራይ ክልል ግጭት እየተሳተፉ ያሉ አካላት ያንን ለማቆምና ለፖለቲካዊ ቀውሱም ሰላማዊ መፍትሄ ለመፈለግ ምንም አይነት ትርጉም ያለው እርምጃ አልተራመዱም ይላል ዩናይትድ ስቴትስ የቪዛ ክልከላውን ይፋ ያደረገችበት መግለጫ። ዩናይትድ ስቴትስ በትግራይ ክልል የተኩስ አቁም እንዲደረግ የኬንያን ሚና መጠየቋን የጠቀሱ አንድ ጋዜጠኛ ርዕሰ ጉዳዩ ከኡሁሩ ኬንያታና ከጠቅላይ ሚኒስትር ዓብይ አህመድ የውይይት አጀንዳዎች አንዱ ነበር ወይ በማለት ጠይቀዋል። ዝርዝር ውስጥ ያልገቡት የጠቅላይ ሚኒስትር ጽፈት ቤት የፕሬስ ክፍል ኃላፊ ቢለኔ ስዩም ተከታዩን መልሰዋል። ቀደም ሲል እንዳመለከትኩት 120 ሚሊዮን ኢትዮጵያውያንን ከሚወክሉት ተቋማት አንዱ የሆነው የህዝብ ተወካዮች ምክር ቤት ድርጅቱን ህወሓትን ማለታቸው ነው በሽብርተኝነት ፈርጆታል። እና ይህ የወንጀለኛ ቡድኑን መሪዎች ለህግ ለማቅረብ አሁን በጣም አነስተኛ የሆነ ቦታ ላይ አተኩሮ የሚካሄድ የህግ ማስከበር ዘመቻ ነው። ስለዚህ የተኩስ አቁም የሚለው ሐሳብ እየተካሄደ ያለ ሰፊ ግጭት ያለ ያስመስላል። ያ እንዳልሆነ ግን ቀደም ሲል አመልክቻለሁ ነው ያሉት። ዛሬ በጠቅላይ ሚኒስትር ጽሕፈት ቤት በተሰጠው መግለጫ በትግራይ ክልል ሰብአዊ እርዳታንና የጤና አገልግሎትን ለማዳረስ እየተካሄዱ ያሉ ተግባራትም ተብራርተዋል። ከዚህ አንጻር ምግብና ምግብ ነክ ያልሆኑ አቅርቦቶች በመጀመሪያው ዙር ለ4.5 ሚሊዮን ተጠቃሚዎች፣ በሁለተኛው ዙር ደግሞ ለ5.2 ሚሊዮን ዜጎች መዳረሳቸው ተገልጿል። ዩናይትድ ስቴትስን ጨምሮ አንዳንድ አጋር መንግስታትና ተቋማት ግን በኢትዮጵያ መንግስት የሚገለጹትን እነዚህን ቁጥሮች አይቀበሉም። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት ዩኤስኤአይዲ ዋና አስተዳዳሪ ሳማንታ ፓወር ዛሬ ባወጡት ትዊት ለምሳሌ መውገዝ መተባበርን ይጠይቃል። ትግራይ ውስጥ ያለው ሁከት እንዲያበቃና እርዳታ እጅግ ለሚያስፈልገው ሕዝብ እንዲደርስ ለኢትዮጵያ መንግስት በአንድ ድምፅ ጥሪ ማስተላለፍ የመቻላችንን አስፈላጊነት ለማጉላት ከለጋሽ ሀገሮች ሚኒስትሮች ጋር አሁን ተወያይቻለሁ ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ